Science and uh, Technology. ጤና ይስጥልን የዝግጅታችን ተከታታዮች፣ የተንቀሳቃሽ ስልክ መተግበሪያዎች መረጃ በመስጠት ጤናማ አኗኗርና የሰዎች መስተጋበርን በማሻሻል ብሎም የዕለት ተዕለት ህይወትን በማቃለል የሚሰጡት ጠቀሜታ ቀላል አይደለም። ከዚህ ባሻገር በሕክምናው ዘርፍም የራሳቸውን አስተዋጽኦ እያደረጉ ነው። በኢትዮጵያም ጊዜ ያለፈባቸው እንዲሁም ፈዋሽነታቸው ያልተረጋገጡ መድኃኒቶች ሽያጭ በሕብረተሰቡ ጤና ላይ እያሳደረ ያለውን ተጽዕኖ ለመግታት የኢትዮጵያ የምግብና የመድኃኒት ቁጥጥር ባለስልጣን ዲጂታል መፍትሄ ይዞ ብቅ ብሏል። መስሪያ ቤቱ አይቨሪፋይ የተባለ የተንቀሳቃሽ ስልክ መተግበሪያ በማበልጸግ ጥቅም ላይ የዋለ ሲሆን ይህ መተግበሪያ ሀሰተኛ መድኃኒቶችን ከትክክለኞቹ ለመለየት እንደሚያገለግል የባለስልጣን መስሪያ ቤቱ ዋና ዳይሬክተር ወይዘሮ ሄራን ገርባ ይናገራሉ። አጠቃላይ የቁጥጥር ዘርፉን በቴክኖሎጂ ለማስደገፍ ከዚህ ቀደም ብዙ ስራዎች እንሰራ ቆይተናል። እንግዲህ በቅርቡ ላውንች ያደረግነውም አይ ቬሪፋይ የሚባል የሞባይል አፕሊኬሽን ስራ አስጀምረናል። ይሄ እንግዲህ የመጀመሪያው ምዕራፍ ነው። ከማምረቻ እስከ ተጠቃሚው ድረስ ባለው ሰንሰለት ውስጥ የአቅርቦ ሰንሰለት ውስጥ ህገወጥ የሆኑ ምርቶች ህጋዊ የአቅርቦ ሰንሰለት ውስጥ እንዳይገቡ ከገቡም ደግሞ በቀላሉ ቲኬት የሚደረጉበት ወይም ደግሞ የሚታወቁበት መንገድና ለዛ ምላሽ የሚሰጥበትን መንገድ ለመፍጠር ነው። ይህም በተደጋጋሚ ህብረተሰቡ ያነሳ ነበረ። ለዚህ በተወሰነ ደረጃ እንደማይሸጣል ብለን የምናሰው ይሄንን በቀጣይ በደንብ እያሳደግ ነው የምንሄድ ነው። አሁን በተለያየ መንገድ እየተዋወቀ ነው። ይሄ ሞባይል አፕሊኬሽን የመድኃኒቶችን ክትትልና ቁጥጥር መስሪያ ቤቱ ከዚህ ቀደም በባለሙያዎች ብቻ ያከናውን የነበረ ሲሆን በአሁኑ ወቅት ግን ይህንን መተግበሪያ በአጋዥነት በመጠቀም የተሻለ ስራ መስራት እንደሚቻል ኃላፊዋ ገልጸዋል። ይህም በህገወጥ መንገድ የሚገቡና ፈዋሽነት ቸው እንዲሁም ደህንነታቸው ያልተጠበቁ መድኃኒቶች ወደ ገበያ እንዳይገቡ ያደርጋል። ህብረተሰቡም ስለሚገዛው መድኃኒት መረጃ እንዲያገኝና የቁጥጥር ስርዓቱ አንድ አካል እንዲሆን ያስችለዋል። የቁጥጥር ስራው የኢንስፔክሽን ስራው ይቀጥላል። አሁንም ቢሆን ይሄ ያንን የሚደግፍ ህብረተሰቡ የሚገዛውን መድኃኒት ራሱ በራሱ እንዲያረጋግጥ የሚያደርገው አቅም የሚፈጥር ነው። ህብረተሰቡ የቁጥጥሩ ባለቤት እንዲሆን፣ ስለሚገዛው መድኃኒት ደግሞ ህጋዊነቱን አረጋግጦ እንዲገዛ የሚያደርግ አፕሊኬሽን ነው። እንግዲህ በተለያየ ጊዜ እንደሚሰማውም በተለያየ የቁጥጥር ጊዜያቶችን በምናገኛቸው ግኝቶች የህገወጥ መድኃኒቶች ጋምቢ ያልተመዘገቡ መድኃኒቶች ዘልቀው ወደ መድኃኒት ተቋማት ውስጥ ሁሉ ይገባሉ። ህጋዊ አሰራሩ ሳይጠብቁ የሚሰሩ ተቋማት በዚህ ውስጥ ስራቸውን እንዳይቀጥል ወይም ደግሞ ህብረተሰቡ ራሱን በራሱ እየተቆጣጠረ ስለሚሄድ ምንም አይነት ይህንን ለመስራት እድል እንዳይኖራቸው የሚያጸብ ነው። ይሄ ነገር እየቀነሰ እንዲሄድ የህገ ወጥ አሰራሩ እየቀነሰ እንዲሄድ እና ምናልባት ተቆጣጣሪው በየቀኑ አንድ ተቋም ላይ ይሄድ ስለማይችል በጣም ብዙ ተቋማት ናቸው ያሉት። ያለው የሰው ኃይል የተመጠረ ነው እንደሚታወቀው። ስለዚህ ትልቁ ስትራቴጂ ብለን ያስቀምጥ ነው እኛ የህብረተሰቡን የቁጥጥሩ ባለቤት ማድረግ ነው። ራሱ በደንብ ግንዛቤ ኖሮት ይህን የሚለይበት አቅም እንዲፈጥር የማድረግ ነው። በዚህ ደረጃ ይህን ስትራቴጂ ለማሳካት አንዱ የተጠቀምንበት እንደዚህ አይነት አፕሊኬሽኖችን ወደ ተግባር ማስገባት ነው። ይህንን መተግበሪያ ከጉግል ፕሌይ በማውረድ ተንቀሳቃሽ ስልክ ላይ በነፃ የሚጫን ሲሆን ተጠቃሚዎች ከመድኃኒት ቤቶች የሚገዟቸውን መድኃኒቶች ስም በመስጠት ወይም መለያ ቁጥሩን እስካን በማድረግ በመድኃኒት ቁጥጥር ባለስልጣን ማዕከላዊ የመረጃ ቋት ከተመዘገቡ መረጃዎች ጋር በማመሳከር የመስሪያ ቤቱን ጥራትና ቁጥጥር አልፎ የገባ መሆኑንና ትክክለኛነቱን ያረጋግጣል። በዚህም መድኃኒቱ መቼና የት እንደተመረተ የአገልግሎት ጊዜው የሚያበቃበትና የምዝገባ ፈቃዱ ሕጋዊ ስርዓቱን ተከትሎና ተገቢውን የጥራት ቁጥጥር አልፎ ገብቷል ወይ ስለሚለው ዝርዝ ስር መረጃ ይሰጣል። ህገወጥ ምርት ወደ ተጠቃሚ እንዳይደርስም ያደርጋል። ወደፊት በደንብ ወደ ተግባሩ ወደ ስርዓቱ እየገባን ስንሄድ የሚያመጣው ለውጥ የምናየው የምንገመግመው ነው የሚሆነው። ግን እኛ ያመጣል ብለን የምናስበው የህገወጥ ስራውን በጣም ይቀንሰዋል። የህገወጥ ምርቶች ህብረተሰቡ ጋር እንዳይደርስ ጉዳት እንዳያመጣ፣ በህብረተሰቡ ጤና ላይ ተጽዕኖ እንዳያመጣ ያደርጋል የሚል ራሱን በራሱ የመከላከል አቅም ይፈጥርለታል የሚል አስተሳሰብ ይዘ ነው ወደ ተግባር የገባ ነው። አቬሪፋይ በኢትዮጵያን ባለሙያዎች የተሰራ መተግበሪያ ሲሆን በበይነ መረብ ግንኙነት የሚሰራ ነው። ለወደፊቱ ግን ተደራሽነቱን ለማስፋት ያለ በይነ መረብ ግንኙነት ለማዘጋጀት ታስቧል። እንግዲህ ይሄ አፕሊኬሽን ማንኛውም አሁን ባለ ሁኔታ ስማርትፎን ያለው ኢንተርኔት መጠቀም የሚችል ሊጠቀምበት የሚችል ነው። እንግዲህ አሁን ትልቁ ጥያቄ የኢንተርኔት ተደራሽነቱ ካልሆነ በስተቀር ሞባይሎቻችን አብዛኛው ወደ ስማርትፎን እየተቀየሩ ነው። ስለዚህ ይሄንን አትሊስት እንደው ዋና ዋና ከተሞች የክልል ከተሞች ላይ መጠቀም የሚያስችል ነው። እንግዲህ ከዛም ወደ ታችም ሲወርድ ኢንተርኔት እና ስልኮቹ በእንደዚህ አይነት ስልክ የሚጠቀሙ የህብረተሰብ ክፍሎች ይህን ዩቲላይዝ ማድረግ ይችላሉ። እኛ ግን የምናስበው አሁን ስማርትፎንም ያልሆነ እና ደግሞ ኦፍላይን የሆነም ሲስተም በቀጣይ በሁለተኛው በሶስተኛው ቨርዥን ይህን እያደረግን ለመሄድ ነው። በሌላ በኩል አብዛኛዎቹ መድኃኒቶች ከውጭ የሚገቡ በመሆናቸው የምርቱ ዝርዝር መረጃም እንደ ኃላፊዋ በእንግሊዝኛ ነው። በዚህ የተነሳ መተግበሪያው የተዘጋጀው በዋናነት በእንግሊዝኛ ሲሆን በአማርኛ ቋንቋም በተወሰነ ደረጃ መጠቀም ይቻላል። ለወደፊቱ ግን አጠቃቀሙን ቀላል ለማድረግ በተለያዩ የሀገር ውስጥ ቋንቋዎች ለማዘጋጀት መታቀዱንም አስረድተዋል። አፕሊኬሽኑ ጠቅላላ የተሰራው በእንግሊዝኛ ነው። የሚሰጠውም ኢንፎርሜሽን መድኃኒቱ ውቃዊ አይደለም የሚለው ዝርዝር መረጃው በእንግሊዝኛ ነው። ነገር ግን ኖ ኢንፎርሜሽን የሚል በእንግሊዝኛ ሲመጣለት ሜሴጁን የሚያስተላልፈው የትኛው ፋርማሲ የሚታገኘው የትኛው አድራሻውን የሚገልጽበት በአማርኛም በእንግሊዝኛ ሁለቱንም ቋንቋ ነው የሚጠቀሙ። ስለዚህ ይህን መድኃኒት በዚህ በዚህ ፋርማሲ ይሄን የሚባል ስም በዚህ አድራሻ ነው ያገኘውት ብሎ በአማርኛ የመጽሐፍ እድል ይሰጠዋል። ግን ይሄ ሶፍትዌር ይሄ ኤዱኬሽን እያደገ ሲሄድ ግን የምናስበው በተለያዩ የክልል ቋንቋዎች ለማዘጋጀት ነው። ይህ እንግዲህ ጊዜ ይወስዳል። የዚህን ተደራሽነት የዚህን ጥቅም በደንብ ካየን ከገመገምን በኋላ የሁለተኛው ቨርዥን ላይ ወይም ሶስተኛው ቨርዥን ላይ በተለያዩ ቋንቋዎች ለማድረግ እቅድ ይዘናል። አሁን ባለን ሁኔታ ግን አማርኛውንም እንግሊዘኛውንም ሁለቱንም በጎንዮሽ የሚያስኬድ ነው። አብዛኞቹ ቴክኒካል ኢንፎርሜሽኖች ስለሆኑ ከመድኃኒት ጋር ተያይዘው የሚመጡት ያው እንግሊዝኛ የግድ ይሆናል። ነገር ግን ሰው መልእክት ወደኛ ሲያስተላልፍ ዋናው ጉዳይ የት እንዳገኘው መድኃኒቱ ያልተመዘገበ መሆኑን የሚልክልን መረጃ ግን በአማርኛ መጻፍ የሚቻልበት መንገድ ስለተፈጠረ አማርኛን ተጠቅሞ መረጃውን ወደኛ መላክ ይችላል ማለት ነው። ለመድኃኒት ቤቶች ፈቃድ መስጠት የክልል ተቆጣጣሪዎች ኃላፊነት መሆኑን የሚናገሩት ኃላፊዋ መተግበሪያው እነርሱ ዘንድም መረጃ በቀላሉ እንዲደርስ የሚያደርግ በመሆኑ ተገቢውን ቁጥጥር እንዲያደርጉ ያግዛል። በአጠቃላይ እነዚህን የመሳሰሉ ዲጂታል መፍትሄዎች ተደራሽነትን ለማስፋት ግልጽነትና ተጠያቂነትን ለማስፈን እንዲሁም ስራን ለማሳለጥ ይረዳሉ። እንደ ወይዘሮ ሄራን የመድኃኒት አቅርቦት ሰንሰለቱን ከህገወጥ ምርቶች ለመጠበቅም ያግዛሉ። ይህም በሐሰተኛና የመጠቀሚያ ጊዜያቸው ባለፈባቸው መድኃኒቶች ሳቢያ የሚመጣውን የበሽታዎች መድኃኒት የመለማመድ ችግር እንዲሁም አላስፈላጊ የገንዘብና የሰው ህይወት ጥፋት በመታደግ ይህ መተግበሪያ በጤናው ዘርፍ መሻሻልን ሊፈጥር ይችላል። የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ስለተከታተላችሁን እናመሰግናለን። ፀሐይ ጫኔ ነኝ። መልካም ጊዜ